በዘጠኝ የከተማና 38 የገጠር ቀበሌዎች የተዋቀረው የድሬዳዋ አስተዳደር በምክር ቤቱ ካለው 189 መቀመጫ ከ100 በላይ የሚሆነውን ለገጠር ቀሪውን ለከተማ እጩ ተወዳዳሪዎች የሰጠ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ድሬዳዋ ቅርንጫፍ አስተባባሪ አቶ ወንደሰና ሰፋ ይህ ኢፍታዊ ነው ብለዋል። እንግዲህ እንደሚታወቀው በገጠርም ሆነ በከተማው ያለው የምክር ቤት የመቀመጫ ወንበር ልዩነት እንዳለው በግልጽ የሚታይ ለምን በገጠር 114 ወንበር ሲኖር ገጠር ገበሬ ማህበሮች አሉ። ግን በአንድ ቀበሌ ገጠር ገበሬ ማህበር ውስጥ ከ10 ሺህ የማይበልጥ ሕዝብ ነው ያለው። በከተማ አካባቢ ደግሞ ከ20 ሺህ ሕዝብ በላይ የሚበልጥ ነው ያለው ሕዝብ። ስለዚህ ለሁለቱ የተሰጠው ማለትም ከተማ ላይ ከ300 ሺህ በላይ ሕዝብ ሲኖር በገጠር ላይ ከ100 ሺህ ሕዝብ በላይ የሚኖር አይደለም እና ወንበር አሰጣጡ ክፍሉ ይፍታይ ነው። የአማራ ብሔራዊ ንቅናቄ አብን ድሬዳዋ ቅርንጫፍ ሰብሳቢ አቶ ሽጥላ ማሞ በተመሳሳይ ክፍፍሉ ተገቢ ያለ መሆኑን ተናግረዋል። አቤቱታ ቢያቀርቡ መፍትሄ ባለማግኘታቸው በቀጣይ ምክር ቤት ገብተው ለመታገል መወሰናቸውን አስረድተዋል። አሁን ያንን ድሬዳዋ ላይ ማለት ነው ባለው ተሳትፎ ይህንን ለውጥ ለማምጣት ለብቻው ማለት ነው የሚችልበት እድል የለም። ይህ ምንድነው ቀመሩ ራሱ ፍትሐዊ ስላልሆነ ነው ብለን ነው የምናስበው ምክንያቱም ድሬዳዋ ውስጥ እንደሚታወቀው ከተማው ህዝብ በጣም ይበዛል። ለምሳሌ የገጠር አካባቢ መቶ ሺህ አካባቢ ሆን ከተማ ከሁለት መቶ ሺህ በላይ ነው። ከዚህ በፊት በነበረው እሳሲ ራሱ የሚያሳይ ማለት ነው እና አብራጫው መሆን ያለበት ከተማ ውስጥ ነው። ከተማ ውስጥ የሚኖረው ውክልና ከፍ ባለ ቁጥር ደግሞ የከተማውና አካባቢውንም ጥቅም የማስከበር ሁኔታ እድል ሊፈጥር ይችላል። እኔ ፍትሃዊ አይደለም ብለን ሊስተካከል ይገባል ብለን ነበረ ጥያቄ አቅርበን ነበር። በቃልም አይ ባለው ሁኔታ ነው አሁን የሚቀጥለው እንጂ ምንም ማሻሻያ አይደረግም ተብሎ ስለተባለ ያው ተሳትፎ አድርገን በቀጣይ የሚደረጉ ፖለቲካዊ ማሻሻያዎች ላይ የራሳችንን ትግል በምክር ቤት ገብተን ጥረት ለማድረግ ነው። ምን ሞክረዋል። እስካሁን ከአርባ በላይ እጩዎችን ያስመዘገበው ኢዜማም በዚህ ምርጫ መፍትሄ አላገኘም ላለው ለዚህ ኢፍትሃዊነት በቀጣይ ለውጥ ለማምጣት እንደሚሰራ ገልጧል። ይሄ እንዲስተካከል እንግዲህ በተለያዩ መንገዶች ለሚዲያም፣ ሁለተኛ ለሚመለከተው ለእኛ ዋና ማስተባበሪያ ብሔራዊ ማስተባበሪያ ጽፈት ቤትም አሳውቀናል። ግን ምርጫ ቦርድም ጉዳዩን እንዴት እንዳየው አላውቅም በዚህ በስድስተኛ ዙር ለ2013 ለሚካሄደው ምርጫ ላይ ይሄ በቀድሞ ሁኔታ ነው እየቀጠለ ያለው ግን መታሰብ ያለበት ነገር ነው። ይሄ ኢፍታዊ የሆነ የወንበር ድልድል አጠያያቂ ነው የሚሆነው። እኛም እስካሁን ድረስ ምርጫው በሰላማዊና ፍጹም ዴሞክራሲያዊ በሆነ መንገድ እንዲፈጸም ስለምንፈልግ ብዙ ኮምፕሊኖችን በዚህ ላይ አላነሳንም። ህዝቡን ግርታ ውስጥ የገባበት ዋና ምክንያት ነው ወያኔ ለራሱ እንዲያመቸው የወንበር ቁጥሩን ለማብዛት ሲልና ለሰላሳ ዓመታት ለመግዛት ያመቸው ዘንድ የፈጠረው አሰራር ነው እንጂ በምርጫ ቦርድ ህግናደር በመሰረት ይህ ፍትሀ እንዳልሆነ የሚታወቅ ነው እና በሚቀጥለው ሰባተኛው ዙር ምርጫ ላይ ይህ ነገር እንደማይቀጥል በመተማመን እንግዲህ በምርጫ ውስጥ ንቁ ተሳታፊ እየሆንን ነው የምንገኘው፣ ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዚያድ ያሲን የዘንድሮ ምርጫ ቀደም ሲል በነበሩ መረጃዎች ላይ ተመስርቶ የሚካሄድ መሆኑን ጠቅሰዋል። እንግዲህ በዋናነት ያው ዘንድሮ ምርጫ ለማካሄድ ሲታሰብ አዲስ መረጃዎች አልተገኙም፣ ዳታዎቹ አልተሰሩም። በነበረው እንዲቀጥል ስለተደረገ በዛውኑ የድሬዳዋ ከተማ ማስተዳደር ብቻ አይደለም በሁሉም በኦሮሚያ የተለያዩ ክሎች ለሚካሄድ ሁሉም ወንበር ወይም የምክር ቤት አባላት እንዲጨመር ጥያቄ ያቀርበዋል። ግን ቦርዱ ይህንን አሁን በወቅቱ ማስተናገድ ስለማይችል ቀድሞ በነበረው ስለነበረበት ይህን ለማድረግ ህዝቤ ና ቆጠራ መደረግ አለበት። የተለያዩ መረጃዎች መሟላት ነበረባቸው። ና ከዛ አንጻር ቀድሞ በነበረው ነው ያሁኛ ያስኬድ ያለ ነው እና ከዛ አንጻር ነው ምዝገባው የተካሄደው። ሁለቱ አገር አቀፍ የፖለቲካ ፓርቲዎች በመጪው ሰኔ ወር በመስተዳድሩ ለሚካሄደው ምርጫ ለመሳተፍ እጩዎቻቸውን አስመዝግበዋል። ለዲ ደብሊው ዘገባ መሳይ ተክሉ ድሬዳዋ